ጤና ይስጥልኝ ክቡራትና ክቡራን፣ የኤስቢኤስ ሬዲዮ የአማርኛው ቋንቋ ስርጭት አድማጮቻችን፣ እንሆ አንድ እንግዳ ይዘንላችሁ ቀርበናል። ኢንጂነር ማስተዋል ስዩም በቅርቡ የጎንደር ከተማ ምክትል ከንቲባ ሆነው የተሾሙትን እንግዳ አድርገን ቀርበናል። እንግዳችን ጋራ የሚኖረንን ቆይታ በጥሞና እንድትከታተሉ በአክብሮት ጋብዘናል። ጎንደር ታሪካዊ ከተማ ነች። ጎንደር እድሜ ጠገብ ከተማ ነች። ጎንደር ብዙ በርካታ ጉዳዮች የሚስተናገዱበት ከተማ ሆናለች። ከቅርብ ጊዜያት ወዲህ እችን ከተማ ለማሳደግ እችን ከተማ ለመምራት እችን ከተማ የተለያዩ ነገሮቿን ለመመለስ ያስችል ዘንድ ኢንጂነር ማስተዋል ስዩም በምክትል ከንቲባ ማዕረግ ምክንያቱም የከተማ አስተዳደሩ የምክር ቤት አባል ባለመሆናቸው ነው፣ ምክትል ከንቲባ ሆነው የተሾሙት የጎንደር ከተማ አዲሱ ተሿሚ ሆነዋል። ይህንን ሀላፊነት እንዴት ይወጡታል ምን አዳዲስ ነገሮችን ለከተማዋ ያስተዋውቃሉ ምን ራዕይ ሳላቸው ብለን ቆይታ እናደርጋለን አብራችሁን ቆዩ ኢንጂነር ማስተዋል ስዩም እንግዳችን ስለሆኑ በኤስቢኤስ ሬዲዮ አድማጮች ስም እጅግ አድርገን እናመሰግናለን የመጀመሪያ ጥያቄን ልጀምር የጎንደር ከተማ የከንቲባነትን ሀላፊነት በቅርብ ተቀብለዋል ምን ስሜት ፈጠረብዎት በሚለው እንጀምር እስኪ እሺ አመሰግናለሁ እንግዲህ ሀላፊነቱ የፈጠረብኝ አሳይመንት፣ ነው የሕዝብ አደራ መሸከም ነው የሰጠኝ ኃላፊነት። አጋጣሚ እኔ ያላሰብኩም ወደዚህ ቦታ እመጣለሁ ብዬ። ግን በግሌ ከተማውን በተለያዩ ዘርፎች አግዝ ነበር በሙያዬ እና፣ በክልሉ መንግስት ስጠይቅ ያልጠበቅኩት ስለነበር መጀመሪያ ለመመለስ ቢከብደኝም፣ በኋላ ግን እድሉን ተጠቅሞ ሀገርም ማገዝ ከተቻለ እኔም እንደ ከተማ ተወላጅ እንደ ሀገር ሀገሬን ማገዝ የሚችልበትን እድል አገኘው የሚል ስሜት ተሰምቶኝ አትሊስት በኮሚትመንት ለመስራት ነው ወደዚህ ቦታ የመጣሁት። ኢንጂነር ማስተዋል እንግዲህ በውጭ የሚሆን በሀገር ውስጥ ስለ እርስዎ አድማጮቻችን በትንሹ ማወቅ ይችሉ ዘንድ የኋላ ታሪኮንስ ያካፍሉ። በኢንጂነሪንግ ዘርፍ የመጀመሪያና ሁለተኛ ዲግሪ አለኝ። ሆላንድ ሀገር ተምሬ ያለው ሁለተኛ ዲግሪ ከዛ በፊት ጎንደር ከተማ ስራና ከተማ ልማት መምሪያ በድሮ የቡድን መሪ ሆኜ አገልግያለሁ። ከትምህርት መልስ ጎንደር ዩኒቨርሲቲ የቴክኖሎጂ ፋካልቲ መስራች እና ዲን በመሆን ሶስት አመት ተኩል ያለ አገልግያለሁ። ከዛ በኋላ ወደ ግል ስራ ገብቼ በኮንስትራክሽኑ ስራ በግል ዘርፍ ነው ሳገለግል ስሰራ የቆየሁት። ባለትዳርና የአራት ልጆች አባት ነው። በጎንደር ዩኒቨርሲቲ ቆይታው አሳካሁት የሚሉት ስራ ምንድን ነው? ኢንጂነር፣ ጎንደር ዩኒቨርሲቲ በነበረኝ ቆይታ ትልቁን ስራ እኔ ብቻ ሳይሆን ለጓደኞች ጋር ሰራው ብዬ ማስበው ቴክኖሎጂ ፋካልቲን በመመስረት ደረጃ ከዜሮ ነው የጀመር ከመመስረትም አልፎ አጤ ፋሲል ካምፓስ ብሎ በመሰየን ፋካልቲውን በማቋቋም የተለያዩ መሰረታዊ የሆኑ የግንባታም የሰው ኃይል አወቃቀርም ሁሉንም ስራ አደራጅቼ በዛ ስራ ደስተኛ ነኝ። የነበረን ቲም ስፕሪት ፋካልቲውን ለመገንባት ዩኒቨርሲቲውን ለማገዝ ትልቅ ሞቲቭ የነበረን ስለነበር በዛ ሁኔታ ዩኒቨርሲቲውንም ሀገርንም አገልግለናል ብዬ አስባለሁ እና በጣም ትልቅ የምረካበት ስራ ዩኒቨርሲቲው ላይ የሰራው ስራ ነው። የሰራውት ከሁለት ሺ እስከ ሁለት ሺ አራት ባሉት ጊዜያት ነው ሶስት አመት ተኩል በአጠቃላይ ፋካሊቲውን አቋቁመን ግንባታውን አስጨርሰን ሰዋብት ተማሪ ተቀብለን አልሞስት ሶስተኛ አመት አድርሴ ነው ከዛ በኋላ ወደ ግል ስራ የሄድኩት። የጎንደር ዩኒቨርሲቲ ቆይታውን አጠናቀው ወደ ግል ቢዝነስ ዞረው ነበረ። የኮንስትራክሽን ድርጅት ባለቤት ነዎት። በዚህ ቢዝነስስ ምን አሳኩ? ኮንስትራክሽን በርካታ ስራዎች ነው የሰራሁት። ከዩኒቨርሲቲ ፋካልቲ ዲን ወርጄ ወደ ኮንስትራክሽን ዘርፍ ስሄድ ከአንድ ጓደኛዬ ጋር ነው ስራ የጀመርኩት። እኔ በእውቀቴ እሱ በገንዘቡ ከእሱ ጋር ለኦልሞስት ከሁለት ሺ አራት መጨረሻ እስከ ሁለት ሺ ሰባት መጀመሪያ በጋራ ሰርተን እኔም ማቅም ገንብቼ ከሁለት ሺ ሰባት በኋላ የግሌን ድርጅት ማስተዋል ስዩም ህንጻ ስራ ተቋራጭ በሚል መስረቼ ከተለያዩ ኢንቨስተሮች ጋር በተለይ በብዛት ከውጭ ኢንቨስተሮች ጋር ብዙ ስራ ሰርቻለሁ፣ የግንባታ ስራ አሁንም እየሰራ ያውገኛለሁ። ይህ ኮሚትመንት መጥቶ ወደዚህ በመጣም ድርጅቴ ራን እያደረገ ይገኛል። እንግዲህ አሁን የጎንደር ከተማን የመምራት ኃላፊነትን በምክትል ከንቲባነት ማዕረግ ተቀብለዋል እና ጎንደር ታሪካዊም ነው፣ ጥንታዊም ነው፣ ትልቅ ከተማም ነው። በርካታ ህዝብ በውስጡ ይኖራል። የኢንቨስትመንት፣ የቱሪዝም፣ የሰላምና ደህንነት በዚሁም የስራ እድል ፈጠራ የሚፈለግበት ወቅት ላይ ነው እርስዎ ኃላፊነት የወሰዱት። ብዙ የመሰረተ ልማት ጥያቄዎች እንዳሉበትም አውቃለሁ። ይህንን ከተማ ያለውን መልካም ነገር ለማስቀጠል እና የሌለውን ለማምጣት በርካታ መስራት የሚያስፈልጉ ነገሮች ይኖራሉ። እንደ ከንቲባ ይህንን ሁኔታ እንዴት ይገነዘቡታል? ከተባለው የጎንደር ከተማ ትልቅ ከተማ ነው። ታሪካዊ ከተማም ነው። በኢትዮጵያ ታሪክ ውስጥ ትልቅ አሻራ ጥሎ ያለፈው አሁንም አሻራ እያስቀመጠ የሚገኝ ህዝብ የሚገኝበት ትልቅ ቦታ ነው። ይህን በኃላፊነት ለመምራት መታጨት በራሱ ትልቅ ኃላፊነት ነው እና ትልቅ አሳይመንትም ይጠይቃል። እንደተባለው ብዙ ጎንደር ላይ ብዙ ችግሮችን ያሳልፈች ከተማዋ ረዥም ዓመት በስቃይ በችግር በሀዘን እና ያለ ልማት የቆየች ከተማ ነች። ስለዚህ ጎንደርን ችግር መቅረፍ ማቀል ጊዜ ባይቻልም ግን ካለባት ችግር አኳያ ሀያ አራት ሰዓት ሰርቶ ለመለወጥ ህዝቡንም አሳትፎ ለመስራት ነው የኔ አቅድ በዚህ ደረጃ ከተማ ብዙ ችግር አለባት እንደተባለው ከኢንቨስትመንትም፣ ከልማትም ከብዙ አኳያ በርካታ ችግሮች አሉባት። ግን ችግሮቹን ወደኋላ ሄዶ ከመቆዘም አትሊስት በአዲስ ኃይል ህዝቡን አሳትፎ የሚመለከተውን አካል አሳትፎ የጎንደርን ትንሣኤ መመለስ ነው። እንደ ግለሰብም እንደ ቲምም እያሰብነው ያለ ነው። የመጀመሪያው ነገር ጎንደር ሰላሟን እንድታገኝ መስራት ነው። ሰላሟን የምታገኘው በመንግስት በሚሰጠው አቅጣጫ፣ በተጨማሪ ህብረተሰቡ የኔነት ስሜት ተሰምቶት ሀገሬ የኔ ናት፣ ልጆችን ማሳድግበት ሀገር ነው፣ እያንዳንዱ የሚሰራው ስራ የኔ ነው የሚል የኔነት ስሜት ፈጥሮ ብዙ በሰላሙ በልማቱም በሌሎችም ዘርፍ ተሳታፊ እንዲሆን ማድረግ ነው። ቅድም እንዳልኩ ይሄ ለእኔ ሹመት ሳይሆን ኃላፊነት ነው። ኃላፊነትን መወጣት የሚችለው ከህዝቡ ጋር በመስራት ነው። ብዙ ችግሮች አሏት። ችግሮችን እየዘረዘርን ነው። ዲቴል የሆኑ ጥናቶች እያጠናን ነው። ከዛ በመነሳት ወደ ልማቱ መግባት ነው። ወደ ልማቷ የምንመልሳት የኛ ዓላማ ጎንደር ወደ ቀደመ ክብሯ መመለስ ነው። አንድ የኛ ስትራቴጂ ያን ክብር መመለስ አለብን ነው። ያን ክብር የምንመልሰው ቅድም እንዳልኩህ ህዝቡን ይዘን ነው። ህዝቡ፣ ወጣቱ፣ ሁሉም የህብረተሰብ አካላት በውጭም ሀገር ውስጥም ያሉ ከተማዋ የአካባቢ ተወላጆች እንዲያውም ጎንደርን የሚወዱት በሙሉ ተሳታፊ ሆነው አገሪቱን የመገንባት እቅድ ነው። ለዛ ደግሞ እኔም፣ አመራሩም፣ ከታች ያለውም ቁርጠኛ ሆኖ እንዲያግዘን እየሰራ ነው። በዚህ መንገድ ነው ከተማዋን ያየንበት መንገድ እንሰራለን ብለን የምናስበው ከቱሪዝም ከኢንቨስትመንት። ቱሪዝሙ ማደግ አለበት ጎንደር ባላት ልክ እየተጠቀመች አይደለም የሚል እይታ ነው ያለኝ ቱሪዝሙ ከዚህ በበለጠ ተሻሽሎ ትልቅ የቱሪዝም አዳረሻ ሆነ ህብረተሰቡም ቱሪስት መጥቶ የሀገራችን ባህል ትውፊት አይቶ ተዝናንቶ እንዲሄድ ነው። ከኢንቨስትመንት አኳያ በጣም ወደኋላ የቀረን እስከሆነ ድረስ ኢንቨስትመንትን መሳብ፣ መደገፍ፣ መከታተል ወጣቱ በስራ እድል ተጠቃሚ እንዲሆን ተግተን የምንሰራበት ጉዳይ ነው። ስለዚህ ከዚህ አንግል ብዙ አሳይመንቶች አሉ። ከዚህ ፈርዘር ምናልባት በድጋፉ በሌላም ነገር የሚያግዙን አካሎችም ይፈልገን የጎንደርን ትንሳኤ አስተሳሰብ ቀይረን ወደ ትልቅ ነገር እንመልሳት አለን የሚል ተስፋ ነው ያለን። ጎንደር ችግሮቿን ለመቅረፍና ለማደግ ከሚያስችሏት አቅሞች አንዱ የሰው ኃይል እንደሆነ እናውቃለን። ከነዋሪዎቿ ባሻገር ደግሞ በርካታ ዲያስፖራዎችን በጎንደር እድገት ማሳተፍ እንደሚያስፈልግ ብዙዎች ይገልጻሉ። እና እንዲው በዚህ ዙሪያ ምን አስበዋል? ጥሩ፣ ምንድነው እዚህ ላይ መናገር የምፈልገው ጎንደርን መውደድ እና እንዴት መውደድ አለብን የሚለውን ለይቶ ማየት ያስፈልጋል። ብዙ ሰው ለጎንደር ያለው ፍቅር ስሜት በጣም በሚገርም ሁኔታ ከፍተኛ ነው። ስለዚህ አሁን ጎንደር ልጆቿን ትፈልጋለች። እንደኔ እይታ በዚህ ሰዓት የሚያስፈልገን ሪቮሉሽን ነው። በጣም ንቅናቄ ተፈጥሮ ጎንደርን መቀየር አለብን። እያንዳንዱ አሻራ ያስፈልጋታል። እያንዳንዱ ድጋፍ ያስፈልጋታል። በተለይም የዲያስፖራው ድጋፍ ከፍተኛ ነው። ጎንደርን ለመቀየር እያንዳንዱ ሰው የጎንደር ላይ አሻራውን ማስቀመጥ አለበት ብዬ አምናለሁ። ምክንያቱም ለረዥም ዓመታት ችግሮች እንደቀጠሉ ነው። ዛሬም የጎንደር ሕዝብ ውሃ እንደጠማው ነው። ዛሬም የጎንደር ሕዝብ ልማት እንደጠማው ነው። ዛሬም የጎንደር እናት እንዳለቀሰች ነው። ስለዚህ ይህንን ችግር ተገንዝቦ ወደ ለውጥ የሚያመጣት አካል ያስፈልጋል። ይህን ለማድረግ የዲያስፖራው ንቅናቄ በጣም ከፍተኛ ሊሆን ይገባል። ዲያስፖራው ተቀናጅቶ ከተማውን በማገዝ ደረጃ ቅድም እንዳልኩ ጎንደርን እንዴት እንደሚወዳት ማሳየት ይጠበቅበታል። ይህ ጥሪ ነው። ይህን እድል ተጠቅመን ጎንደርን የምንቀይርበትን አጋጣሚ መፍጠር አለብን። በተለያየ አስተሳሰብ ብንሆን በተለያየ ሃይማኖት ግንዛቤ፣ እምነት ውስጥ ብኖር፣ በተለያየ ፖለቲካ አጀንዳ ውስጥ ብንሆን፣ አንድ የሚያስማማን ነገር ግን የጎንደር እድገት ነው ብዬ አምናለሁ። ጎንደርን ለማሳደግ በቅንጅት ሰርተን አንድ አይነት ስሜት ሆነን፣ በግልጸኝነት ጎንደርን ልማት ማገዝ አለብን። በተለይ ዲያስፖራ በኢንቨስትመንት መጥቶ ኢንቨስት በማድረግ ወጣቱን የስራ ተጠቃሚነት በማረጋገጥ በተለያየ ሁኔታ በምናስቀምጠው የልማት እቅድ ድጋፉን በማስቀመጥ ጎንደር እንዲያግዝ ይገባል። በየቦታው ያለው ኅብረተሰብ የጎንደር አምባሳደር ነው። ስለዚህ በዘፈኗ እንደተደሰተ በታሪኳ እንደኮራ በጀግንነቷ ደረቱን እንደነፋ ሁሉ በችግሯም ሊደርስላት ይገባል ብዬ አምናለሁ። አሁን ጎንደር ችግር ውስጥ ናት። ከሰላሙ ባሻገር የልማትን ተጠቃሚ አለች። ስለዚህ እነዚህን ባገናዘበ መልኩ ጎንደርን በቅንጅት ተነቃንቆ ሊያግዟት ሊሰሩላት ይገባል። እኛ ብዙ ነገሮች እንፈልጋለን ከዲያስፖራ በተለይም በእውቀት ደረጃ መሰረታዊ የሆነ ችግሯን አጥረቶ በማቅረብ ፕሮጀክቶችን በመቅረጽ የተለያዩ በልማት ሊያግዙን የሚችሉ ድርጅቶችን በማፈላለግ እርዳታ በማድረግ ኢንቨስተሮችን በማስገባት ሰፊ ስራ ይጠብቅብናል እና እዚህ ላይ የእኔነት ስሜት እያንዳንዱ ሰው ጎንደር ወኪል ነው። እኔ ማምነው ጎንደርን የሚወድ ጎንደርን የሚያገለግል በሙሉ የጎንደር ከንቲባ ነው። ስለዚህ በዛ ስሜት ራሱን ካዘጋጀ ወደ ራሱ ማየት ከጀመረ ጎንደርን ማገዝ ይችላል ያምናለሁ። ጥሬም በፊት በትክክል በጥናት በታገዘ ጥሪ እናደርጋለን። በተለያየ መስክ ለዛ ጥሪ ራሳቸውን አዘጋጅተው ጎንደርን እንዲያግዙ ጎንደር ተወላጆች ጎንደርን የሚወዱ ኢትዮጵያውያን እንዲያግዙን ነው ፍሬን ማስተላልፈው። ቀደም ብለው የጎንደርን ሰላም ማስቀጠልና መመለስ እድገቷን ማፋጠን ነው ብለውን ነበረና፣ በከተማውና በጎንደር ዙሪያ የተለያዩ ክፍሎች ደግሞ ከቅርብ ጊዜያት ወዲህ በአማራና በቅማንት የሚነሱ ግጭቶች አሉ። እነዚህ አይነትና ሌሎች መሰል ግጭቶችን በመቅረፍ ህዝባዊ ትስስርን ለማጠናከር እንደ አንድ ከንቲባ ምን እቅድ ይዘው መ ጎንደር እንግዲህ በታሪኳ እንደምትታወቀው አቃፊ ሀገር ነች። ማንኛውም የኢትዮጵያ ብሔር ብሔረሰብ እንዲሁም የውጭ ዜጎች በሰላም በፍቅር የሚኖርባት ሀገር ናት። አሁን ባለው ተጠቃሽ ሁኔታ ይህ መንፈሱ ከህዝብ አልተሸረሸረም። በፍቅር ባለመለያየት በአንድነት የሚኖርባት ከተማ ነች። ከዚህ መጣ ከዛ ሄደ ብሎ የማይከፋፍል ህዝብ ነው ጎንደር ላይ የሚኖረው። በተለያየ አጋጣሚ አሁን ባለው ክፍተት ብዙ ነገሮች በሚዲያም በምንም ሊነሱ ይችላሉ። እውነታው ግን እንደዚህ አይደለም። ጎንደርስ ሃይማኖተኛ፣ ለሀገር አንድነት ሁሌ የሚጥር ሀቀኛ ህዝብ ነው። አሁንም እየሰራ ያለው ለአለም ሰላም፣ ለአለም ፍቅር፣ ለአለም አንድነት ጸሎት፣ ድዋ እያደረገ የሚኖር ህዝብ ነው። ይህ ማለት ሃይማኖተኛ ሰው ማለት አቃፊ ነው። ለእምነቱ የታመነ ለፈጣሪ የታመነ ነው። ለእምነቱ ለፈጣሪ የታመነ ደግሞ የሰው ልጅ ስብና በሰው ደረጃ እንጂ በሌላ መተፋፈል ደረጃ የማያስብ ነው። ልዩነቱን አቅርቦ የሚኖር ህዝብ ነው። ይሄ ይቀጥላል። አሁን ከቅማንትና አማራ ከሌላም ከትግራይና አማራ ያለውን ኬዝ በህዝብ ደረጃ እየፈታ ሰላም እያወረደ በየቦታው ወርቅና ሰላምን እያወረደ ሰላሙን ለማስጠበቅ እየጣረ የሚገኝ ህዝብ ነው። አሁን በቅርቡ አምስት ሺህ የዩኒቨርሲቲ አዲስ ተማሪዎች አምስት ሺህ ለጎንደር ቤተሰብ የሚል ፕሮጀክት ከዩኒቨርሲቲው ጋር በመቀናጀት እየሰራን ነው። ይህን ፕሮጀክት በአጋጣሚ ኔ ነው ዲሆን ያፈለግኩት የኔ ሳቤ ምንድን ነው? ጎንደር አቃፊ ህዝብ ነው። ይህን አቃፊ እንግዳ ተቀባይነቱን ለማሳየት ከየትኛውም አካባቢ የሚመጡ ተማሪዎች አንዳንድ የጎንደር ቤተሰብ ያስፈልጋቸዋል። ከትምህርታቸውም እንዳይዘናጉ የቤተሰብ ፍቅሮ ናፍቆት በትምህርታቸው ላይ ተጽዕኖ እንዳያመጣ እንዲያው እንዲሁ ኢትዮጵያ የምትለው ሀገር አንድነቷን ጠጥሎ ለማስጌት ይሄ የቤተሰብ ትስስሩ ያስፈልጋል፣ በማለት ይህን አምስት ሺ ቤተሰብ አሁን እየመለመል እንገናኛለን። ይህ ማለት አንድ ከኦሮሚያ ወይም ከትግራይ ወይም ከቤንሻንጉል የሚመጣ ተማሪ አንድ የጎንደር ቤተሰብ እስኪመረቅ ድረስ አብሮታለ ማለት ነው። ይህ ማለት ደግሞ በተቃራኒው የጎንደር ቤተሰብ የኦሮሚያ፣ የትግራይ፣ የቤንሻንጉል፣ የሶማሊያ ቤተሰብ ይፈጥራል ማለት ነው። ይህ ትስስር የኢትዮጵያን አንድነት ያስቀጥላል በሚል ፕሪንሲፕል ይህም ቤተሰብ መስራታ እያካሄድ ነው። ልጆቹ እያንዳንዱ ተማሪ የጎንደር ቤተሰብ ይኖራል ማለት ነው። ስለዚህ ጎንደር ስለ ፍቅር፣ ስለ ሰራም ከፍተኛ ስራ እየሰራ ነው። ወጣቱ፣ ህብረተሰቡ ሰላሟን ለማምጣት እየተጋ እየሰራ ነው የሚገኘው። ቅድም እንዳልኩ የጎንደር ህዝብ አቃፊ ነው። ማንንም አያገልም፣ ማንንም እንትና አይልም። በተባለው ሚዲያም በምንም በተባለው ሁኔታ አይደለም ያለው ስታትስ። ጎንደር የፍቅር ሀገር ነው፣ የሰላም ሀገር ነው። አሁንም ሰላሙን ለማስጠበቅ ሀያ አራት ሰዓት የሚተጋ ጸሎትም የሰራም እየተጋ የሚገኝ ህዝብ ነው። በዚህ ደረጃ ነው እንግዲህ ሰላሙን ለማምጣት እየተጣሪ ያለው እዛ ውጭ የነበሩት ቁርሾዎችን ለማስታረቅ ያን ያህል በትልቅ ደረጃ ህዝብ ለህዝብ የተጣላበት ችግር ስላልነበር አሁንም ሰላሙን እያመጣ እየፈታ በእርቅ በሽማግሌ ሁሉን ነገር እያስተካከለ የሚገኝ ህዝብ ነው ለማለት። በእርስዎ የአመራር ዘመን ጎንደር ምን ለውጥ ታስመዘግባለች? ለጎንደር ከተማ ሲሰነቁት ራእይ ምንድን ነው? ኢንጂነር ማስተዋል፣ እኔ እንግዲህ ራእይ የመጀመሪያው ቅድም እንዳልኩ ሰላም ሆኖ ሀገር መረጋጋት አለበት። ሀገር ካልተረጋጋ ማንኛውም ልማት ሲኖር ምንም ተስፋ የሚሰጥ ስላልሆነ የመጀመሪያ ዓላማ ሰላም ማስከበር ነው። ሰላም ለማስከበር ህዝቡ ጋ ሁነን የተረጋጋ ጸጥታ፣ ሰላማዊ ከተማ መፍጠር ነው። እሱን ለማድረግ ከፍተኛ ጥረት እያደረግ ነው፣ እየሰራን ነው። ከዚህ በመቀጠል ያለው ብዙ ወጣቶች ስራ እድል አላገኙም። የስራ እድል ለመፍጠር ከፍተኛ ርብርብ እያደረግን ነው ይሄ ስራ እድል ከተመለሰ ወጣቱ ወደ ስራ ገብቶ በኢኮኖሚ ራሱን የሚችልበት ዩቶፊያውን የሚያስተደርበት ሀገር የሚገነባበት ከተማ መፍጠር ነው። እዚህ ቀጥሎ ያለው በኢንቨስትመንት ከተማዋ ማደግ አለባት። ከተማዋ እስካሁን ባለው ሁኔታ በኢንቨስትመንቱ ብዙ የገፋች ባትሆንም አሁን ምቹ አጋጣሚዎችን በመፍጠር ኢንቨስተሮችን በመጋበዝ ከተማ የኢንዱስትሪ ከተማ እንድትሆን ከፍተኛ ርብርብ አድርገን ወደ ስራ እንገባለን። የሚል ነው። አሁንም እየሰራ ነው ያለው እሱ ነው። ስለዚህ ኢንዱስትሪውን እናሳድጋለን። ከዚህ በተጨማሪ ቱሪዝም ላይ አንድ ቱሪስት መጥቶ ፋሲል ግንብ ገብቶ ህንፃውን አይቶ ፎቶ አንስቶ ከመሄድ የዘለለ ረዥም ጊዜ ቆይቶ ቱሪዝሙን አድልቆ ባህላችን ጋር የሚገባውን እይታ ተመልክ እየሄደ ነው ብለን አናምልን እና ቱሪስት መጥቶ ፋሲል ግንብ ውስጥ ገብቶ ብዙ ነገሮችን ተመልክቶ ረዥም ጊዜ የሚቆይበትን ሜካኒዝም ፈጥረን ከተማውም ተጠቃሚ እንድትሆን፣ ቱሪስትም ረክቶን የሚሄድበትን ስትራቴጂ ማለት ነው። ከዚህ ቀጥሎ መልካም አስተዳደር ችግሮችን መፍታት ነው። መልካም አስተዳደር ችግሮች በየቢሮው በየሴክተሩ ያሉትን የመልካም አስተዳደሮች ችግር መፍታት አለብን። ለምናልኩ ጎንደርን መውደድና እንዴት መውደድ እንዳለብን መለየት አለብን። ጎንደሬን ወዳለው የሚሄድ ነዋሪ ቢሮ ላይ በስርዓት ጎንደሬውን፣ ሌላውን ህብረተሰብ ማስተናገድ አለበት የሚል መር ነው ያለ። ኮሚትመንት ያስፈልጋል። ሪቮሉሽን ያስፈልጋል። ስራ መስራት ደግሞ ለሀገር ለወገን እንደሆነ ማመን አለበት። ለደሞዝ ሳይሆን ሰርቶ ደሞዝ ለማግኘት ሰው መስራት አለበት። እያንዳንድ ሰው በሚሰራው ስራ ታሪካዊ ስራ እየሰራ እንደሆነ አሻራውን እያስቀመጠ እንደሆነ በልጆቹ ይነገር ታሪክ እያስቀመጠ እንደሆነ የአዋርነት ስራ እንሰራለን። በትክክል ገብቶ ስራውን ህዝብ ማገልገል መቻል እንዳለበት የአዌርነት ስራ ሰርተ የመልካም አስተዳደር ጥያቄዎችን መመለስ አለበት። ከዛ ውጭ በልማቱ ዘርፍ በጣም ብዙ ችግሮች አሉብን። በተለይ ከውሃ ከመጠጥ ውሃ ለህዝቡ ከማቅረን ከፍተኛ ችግር አለ። እሱም በረበረብ ፕሮጀክቶችን በመቅረጽ ያሉንን መልካም አጋጣሚዎች ተጠቅመን ልማቱን ማፋጠን አለብን። ከመንገድም፣ ከግሪነሪም፣ ከመጠጥ ውሃ፣ ከደረቅ ቆሻሻ፣ ከሳኒቴሽን፣ ከብዙ መስኮች ያሉብንን ችግሮች መስራት ነው። ስለዚህ በአጭር ጊዜ፣ በረዥም ጊዜ፣ በመካከለኛ ጊዜ የሚቀረፉ ብለን ያስብናቸውን በዛ መሰረት እንሰራለን ብለን እናስብ። ትልቁ ነገር ምንድን ነው? ሲስተም መዘርጋት ያስፈልጋል። የስራ ባህላችን ተቃኝቶ በትክክል ሰው ለአገሩ እንደሚሰራ ገብቶት የስራ ባህላችን በተቀረጸ መሰረ በሲስተም በተደራጀ መሰረት እንዲሰራ እሱን ከፍተኛ ርብርብ አድርገን እናደርጋለን። የኔ ራዕይ የጎንደርን ትንሣኤ መመለስ ነው። እንዳልኩ የተሰጠኝ ኃላፊነት ከባድ ነው፣ ግን ኃላፊነቱን ደግሞ ከጎንደር ህዝብ ጋር መወጣት እችላለሁ የሚል ሙሉ እምነት ነው ያለን። ተናበን ተነጋግረን ከሰራን ለውጡ እናመጣለን ብዬ ነው የማስበው ከዚህ በላይ ብዙ ሀሳቦች አሉ ልንሰራቸው ምንችሎች ምንችላቸው ብዙ ፕሮጀክቶች ይኖሩናል ግን እንግዲህ ህዝቡ በነቂስ ወጥቶ ለሰላሙም ለልማቱም እንዲሰለፍ ነው ድሬን ማስተላለፍ ኢንጂነር ማስተዋል ስዩም የጎንደር ከተማ ምክትል ከንቲባ ከእኛ ጋር ስለነበሩት ቆይታ በኤስቤስ አውስትራሊያ የአማርኛው ቋንቋ ስርጭት ክፍል አድማጮች ስም እጅግ አድርጌ አመሰግናለሁ በሌላ ጊዜ በመሰል ጉዳዮች እንደምንገናኝ ተስፋ አድርጋለሁ። ለአሁኑ መልካም ጊዜ፣ መልካም የስራ ጊዜ ይሆንለሁት። እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።